አጎዋ በሚል ምህጻር በሚጠራው አፍሪካ ከዩናይትድ ስቴትስ ጋር በቀለለ ሁኔታ ለመናገድ እንድትችል መንገድ የሚጠርገው የንግድና የገበያ ተጠቃሚነት እድል መርሃ ግብር የአፍሪቃ ሴቶች እንዳልተጠቀሙበት ተገልጿል። ይህንን ሁኔታ ለመለወጥም የአፍሪቃን ሴቶች አቅም ማጎልበት እንደሚያስፈልግ ተጠቁሟል። መለስካቸው አመሃ ከአዲስ አበባ ዝርዝር አለው። አሊያንስ ፎር ዊመን ኢንተርፕርነርሺፕ ፕሮግራም ኢትዮጵያ በአማርኛ የሴት ሥራ ፈጣሪዎች ኅብረት መርሃ ግብር በኢትዮጵያ ለማለት ይቻላል ትናንት የመጀመሪያውን ጽህፈት ቤቱን አስመርቋል። በዚህ ዝግጅት ላይ የኅብረቱ የኢትዮጵያ ቅርንጫፍ አምባሳደር ወይዘሮ ንግሥት ኃይሌ እንዳብራሩት መርሃ ግብሩ የተወጠነው በቀድሞዋ የዩናይትድ ስቴትስ ኦፍ አሜሪካ የውጭ ጉዳይ ሚኒስትር በሚስስ ሂለሪ ሮድሃም ክሊንተን አማካይነት ነበረ። በእርሳቸው አገላለጽ የዚህ መርሃ ግብር ዋና ዓላማ በአገዋ እድል መጠቀም ያልቻሉትን አፍሪካውያን ሴቶችን አቅም ለመገንባት ነበረ። ኅብረቱ በዋናነት የአገዋ ተጠቃሚ በሆኑ የአፍሪካ ሀገሮች ውስጥ የሚገኙትን ሴት የስራ ፈጣሪዎች አቅም መገንባት ዓላማው ያደረገ ነው። ይህም አገዋ ከሚሰጠው እድል ሴቶች እንዲጠቀሙ አቅማቸውን መገንባት ማለት ነው። ሁላችሁም እንደምታውቁት የአፍሪካ ሴቶች ከዚህ እድል ሊጠቀሙ የሚገባቸውን ያህል አልተጠቀሙም። እናም የሴት ስራ ፈጣሪዎችን ህብረት የመፍጠሩ ቁም ነገር የሴቶችን አቅም አጎልብቶ ከእድሉ በይበልጥ እንዲጠቀሙ ማስቻል ነው። የአፍሪካ ሴቶች ተጠቀሙ ማለት ደግሞ በምጣኔ ሀብት ራሳቸውን ቻሉ ማለት ነው። በዚያም ቤተሰባቸውን፣ ማህበረሰባቸውን በጠቅላላውም ሀገራቸውን ይጠቅማሉ ማለት እንደሆነ እናውቃለን። የኢትዮጵያው የህብረቱ ቅርንጫፍ ይህንን ሴት የስራ ፈጣሪዎችን አቅም ለመገንባት ስልት ነድፎ ሥራ መጀመሩን የቅርንጫፉ ፕሬዚዳንት ወይዘሮ ሳምራዊት ሞገስ ያስረዳሉ። አሁን በኢትዮጵያ የኢትዮጵያ ቻፕተር ዋናው የሚሰራው ቢኖር ምንድን ነው? እዚህ እንደምታዩት የተለያዩ የእጅ ጥበባት፣ እሱ ብቻ ሳይሆን በሰርቪስም እንደዚሁ አገልግሎት በመስጠትም የተካፈሉ አሉ፣ የቁንጅና ማዕከል ያላቸው እነዚህ እነዚህን አሰባስቦ ግልጋሎታችን ይሄ ነው የሚለውን ነው። በዚህ አማካይነት ምን ሊገኝ ይችላል? የውጭ ትሬድ ሾዎችን የመካፈል ይሄ ማለት ደግሞ ማንኛውም ሰው ወጣ ብሎ ሌላው ሀገር የሚያየውን ማየት ራሱ ትምህርት ነው። በአፍሪካ ውስጥ እንዲህ ያለ ሴት የሥራ ፈጣሪዎች ኅብረት ያላቸው እና በአገዋ እድል ሊጠቀሙ ከሚችሉ ሀገሮች መካከል ቅርንጫፍ ጽህፈት ቤቶች ያላቸው ሀገሮች ወደ ሀያ እንደሚጠጉም ታውቋል በወይዘሮ ሳምራዊት አባባል። ከእነዚህ ሁሉ የህብረቱ ቅርንጫፎች መካከል ስትራቴጂያዊ እቅድ ያለው የኢትዮጵያው ብቻ እንደሆነና በሚቀጥሉት አምስት ዓመታት ውስጥ ትልቅ ለውጥ ማምጣት እንደሚቻል ግምታቸውን ሰጥተዋል። አሁን ይህን ቢሮ ካለ ቀደም ሲል እንደገለጽ ነው እኛንን የመጀመሪያዎቹ አሶሴሽንን ብላ አልሳሳትም። ስትራቴጂ ፕላን ያለን እና ስትራቴጂ ፕላናችን መሰረት የአሜሪካን ኤምባሲ በሚያደርግልን እርዳታ እኛም ዝግጅቶችን በማዘጋጀት ገንዘብ አሰባስበን ስትራቴጂክ ፕላኑ በወረቀት ብቻ ሳይሆን በተግባር እንዲለወጥ ማድረግ ነው። እርግጠኛ ነኝ ከአምስት ዓመት በኋላ የእኛ አሶሴሽን የተለየ ደረጃ ላይ ይደርሳል፣ ለሴቶቻችን ደግሞ ልዩ እድገትን ያሳያል ብዬ በጣም እገምታለሁ። የሴቶች ስራ ፈጣሪዎች ህብረት በኢትዮጵያ ቅርንጫፍ ጽህፈት ቤትን መርቀው የከፈቱት የጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለቤት ወይዘሮ ሮማን ተስፋዬ ቀዳማዊት እመቤት እና በኢትዮጵያ የዩኤስ አምባሳደር የሆና ሲሆኑ ወይዘሮ ሮማን ተስፋይ የህብረቱ የኢትዮጵያ ቅርንጫፍ የክብር አባል መሆናቸው ታውቋል መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ